ግሪክ በመጨረሻ ባቀረበችው የመደራደሪያ ሀሳብ ላይ መሪዎቹ የገንዘብ ተቋማቱና የገንዘብ ሚኒስትሮቹ ትናንት ሰኞ ከግሪክ ባለስልጣናት ጋር መክረው የውሳኔ ሀሳቡን የፊታችን ሐሙስ ለሚደረገው የመሪዎች ጉባኤ እንዲያቀርቡ መመሪያ ማስተላለፋቸው ተገልጿል። የአውሮፓ ካውንስል ፕሬዚዳንትና የጉባኤው ሰብሳቢ ሚስተር ዶናልድ ቱስክ ከስብሰባው በኋላ በሰጡት መግለጫ ስብሰባውን የጠሩት በግሪክ የኢውሮ ዞን መውጣት ምክንያት ሊከሰት የሚችለውን ያልተጠበቀ ሁኔታ ለማስወገድ መሆኑን ጠቅሰው በዚህም ድርድሩ እንደገና እንዲያንሰራራና ከሁሉም በላይ ደግሞ ሁሉም መሪዎች በችግሩ ዙሪያ የጋራ ግንዛቤ እንዲይዙ ማድረግ የተቻለ መሆኑን አስታውቀዋል። በግሪክ በኩል ያለውን ቁርጠኝነትና የቀረበውን አዲስ የድርድር ሀሳብ በሚመለከትም ጠቅላይ ሚኒስትር ሲፕራስ ገንቢ አስተዋጽኦ ለማድረግ ያላቸውን ፈቃደኝነትና ቁርጠኝነት አረጋግጠውልናል። በሶስቱ ተቋማት የመጀመሪያ ደረጃ ግምገማ መሰረትም አዲሱ የግሪክ የመደራደሪያ ሀሳብ አዎንታዊ ነው በማለት ግሪክና በዳሪዎቹ በቀሪዎቹ ቀናት ድርድሩን አጠናቀው ሐሙስ ጠዋት ለሕብረቱ መሪዎች ጉባኤ እንደሚያቀርቡ ያላቸውን እምነት ገልጸዋል። የኮሚሽኑ ፕሬዚዳንት ሚስተር ዣን ክላውድ ዥንከርም በበኩላቸው ከግሪክ ጋር የሚደረገው ድርድር እስከ ሮብ እንደሚያበቃ እርግጠኛ መሆናቸውን ሲገልጹ የዩሮ ግሩፕ ሚኒስትሮች ሮብ ለት ከስምምነት እንደሚደርሱና ውጤቱንም ሐሙስ ለመሪዎቹ ስብሰባ እንደሚያቀርቡ እርግጠኛ ነኝ ብለዋል። የዩሮ ዞን አገሮች በተለይ የአውሮፓ ማዕከላዊ ባንክ፣ የአውሮፓ ኮሚሽንና የዓለም አቀፍ የገንዘብ ድርጅት አይኤምኤፍ በግሪክ ላይ የጣሉትን የቁጠባ እርምጃ መቃወም ወደ ስልጣን የመጣው የጠቅላይ ሚኒስትር ሲፕራስ መንግስት አበዳሪዎቹ የብድር ቅድመ ሁኔታዎቹን እንዲያሻሽሉ ነው ሲደራደር የቆየው። በተለይ በጡረታና በደሞዝ ላይ ቅነሳ እንዲደረግና የሽያጭ ታክስም እንዲጨመር የሚለውን የአበዳሪዎች ቅድመ ሁኔታ አሻፈረኝ ብሎ መቆየቱ የሚታወስ ሲሆን አሁን የቀረበው ሀሳብም እነዚህን መሠረታዊ ጥያቄዎች እንዳልነካ የግሪክ የኢኮኖሚ ሚኒስትር ሚስተር ጊዮርጊስ ስታታቲክስ አረጋግጠዋል። በንግዱና በሀብታሙ ህብረተሰብ ላይ ታክስ ይኖራል። ይህ ቁልፍ ሀሳብ ነው። ስለዚህ ያደረግነው የታክሱን ጫና ከጡረተኛውና ደመወዝተኛው ሀብት ወዳለው የህብረተሰብ ክፍል ማዛወር ነው። ይህ የሆነበት ምክንያት ጡረተኞችና ደመወዝተኞች በጣም የተጎዱና ባለፉት አምስት ዓመታትም ደመወዛቸው አርባ ከመቶ በሚሆን መጠን ዝቅ በማለቱ ነው በማለት በአዳዲስ አማራጮች የመንግስትን ገቢ ለማሳደግ ጥረት የሚደረግ መሆኑን አስታውቀዋል። አገሪቱ ከአጠቃላይ ገቢዋ 180 ከመቶ በሚሆን ዕዳ የተዘፈቀች ሲሆን አጠቃላይ ምርቷም ባለፉት አምስት ዓመታት በ25 ከመቶ እንደቀነሰና ከሀገሪቱ የሰራተኛ ኃይልም ከአራቱ አንዱ ስራፈት እንደሆነ ነው መረጃዎች የሚያሳዩት። አሁን አገሪቱ ካለችበት ሁኔታ የከፋ አይመጣም በማለት የጠቅላይ ሚኒስትር ሲፕራስ መንግስት ከአበዳሪዎች ጋር በሚያደርገው ድርድር እንዳይለሳለስ የሚገፉ በርካታ የህብረተሰብ ክፍሎች ያሉትን ያህል ድርድሩ ለተሻለ ቅድመ ሁኔታ እንጂ አገሪቱን ጭራሽ ከህብረቱ የሚገፋ መሆን የለበትም የሚሉ በርካቶች ናቸው። በዩሮ ዞን በኩል ደግሞ የግሪክ ከዩሮ ብሎም ህብረቱ መውጣት ህብረቱን ላልተጠበቁ የፖለቲካና ማህበራዊ ቀውሶች ጭምር ሊዳረግ ይችላል በማለት የሚያስጠነቅቁ አሉ። ድርድሩ ከተቋጨ ግሪክ የታገደባት 7.2 ቢሊዮን ዩሮ ይለቀቅላታል። ከተቆለለባት ዳም በዚህ ወር መጨረሻ መክፈል ያለባትን 1.5 ቢሊዮን ዩሮ ለአይምኤፍ ከፍላ የኢሮ ታዳሚነቷን ትቀጥላለች። ልምድ የሌላቸው እንደሆኑ ሲተቹ የነበሩት ጠቅላይ ሚኒስትር ሲፕራስና ጓዶቻቸው የህብረቱን ተቋማትና አሰራር በመሞገት አዲስ አሰራርና አመለካከት እንዲያንሰራራ ምክንያት ሆነዋል እየተባሉ ነው። ይሁን እንጂ ግሪክ ላይ የድርድሩ ውጤት በተለይ በግራ የፖለቲካ ደጋፊዎቻቸው በኩል ሙሉ ተቀባይነትን ያገኛል ብሎ መገመት የሚያስቸግር ሲሆን አንዳንዶች እንደውም የአይኤምኤፍና የሌሎች አበዳሪ ድርጅቶች የኢኮኖሚ ማሻሻያ ቀመር በመሰረቱ ችግር ስላለበት ይህ አሁን ተቋጭ የተባለው የግሪክ ችግርም ሆነ የሌሎች ዳግም መከሰቱ አይቀርም ሲሉ ይደመጣሉ። ገበያው ንጉሴ ለዶቼቬሌ ራዲዮ ብራስልስ።